ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አውስትሬልያ ውስጥ በአራት ቀናት ሥራ የአምስት ቀናት ክፍያ ሙከራ ተጀመረ። የኒው ሳውዝ ዌልስ ሌበርና ሊብራል ፓርቲ መሪዎች ነገ ለሚካሄደው የክፍለ ሀገር ምርጫ በዋዜማው ብርቱ የምረጡኝ ዘመቻ ሲያካሂዱ ዋሉ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በአራት ቀናት ስራ የአምስት ቀናት ክፍያ ሙከራ በአንድ የአውስትራሊያ ኩባንያ ተጀምሯል። የሙከራ ስራውን የጀመረው የረዴት ድርጅቱ ኦክስፋም አውስትሬልያ ሠራተኞች በአራት ቀናት ውስጥ ለ30 ሰዓት ሠርተው ያለአንዳች ቅናሽ ያልሠሩበትን የአምስተኛውን ቀን ክፍያ ያገኛሉ። የረዴት ድርጅቱ ከአውስትሬልያ የአገልግሎቶች ሠራተኛ ማኅበር ጋር ለስድስት ወራት የአጭር ሳምንት ሥራ ሙከራ ስምምነት ላይ የደረሰ ሲሆን ይህም በአሰሪና ሠራተኞች መካከል የተደረሰ በዓይነቱ የመጀመሪያው ስምምነት መሆኑ ተነግሮለታል። የሕግ ባለሙያ ኢያን ኔል ሙከራው በሠራተኞች ላይ በጎ ተጽዕኖ ስለማሳደሩም ገልጠዋል። አያይዘውም ተሞክሮ እንዳሳየው በሳምንት አራት ቀናት የሚሰሩ ሠራተኞች ይበልጡኑ የሳይኮ ማኅበራዊ ትሩፋቶች፣ የሥራና ሕይወት ሚዛን፣ የቤተሰብ ግንኙነት ስነ ልቦናዊ ጤናና እርግጥ ነው በሳምንት የአራት ቀናት የሠራተኞች እጥረት ባለበት በአሁኑ ወቅት በሳምንት የአራት ቀናት ሥራ የሠራተኞች እጥረት ባለበት በአሁኑ ወቅት በጣሙን ማራኪ ሆኖ ተገኝቷል ብለዋል። የኒው ሳውዝ ዌልስ ሌበርና ሊብራል መሪዎች ነገ በሚካሄደው የክፍለ ሀገር ምርጫ የመጨረሻ ቀን የመረጡኝ ዘመቻቸውን በዛሬው እለት በተለይም በምዕራብ ሲድኒ በብርቱ አካሂደዋል። ፕሪምየር ዶሚኒክ ፔሮቴ በጥቂት ድምፅ ተይዘው ባሉ የምርጫ አካባቢዎች ዘመቻቸውን ሲያካሄዱ የዋሉ ሲሆን የተቃዋሚ ቡድን መሪ ክሪስ ሚንስ በሲድኒ ላኬምባ ገበያ አዳራሾች አካባቢ መራጮችን ሲቀሰቅሱ ውሏል። አቶ ሚንስ በኦበርን ክፍለ ከተማም ተገኝተው እንደምን ፋብሪካዎችን መልሰው እንደሚገነቡ ሲገልጡ ፕሪሜሩ በፊናቸው ስድስት ከሊብራል ፓርቲ እጅ ሊወጡ ይችላሉ ተብለው ስጋት አሳድረው ያሉ ክፍለ ከተሞች ዙሪያ ቀስቀሳ አካሂደዋል። ነገ ቅዳሜ ከሚካሄደው ምርጫ በፊት በርካታ መራጮች ድምፃቸውን ሰጥተዋል። ባያሌ መራጮች ዘንድ ግንባርና ማዕከል ሆኖ የተገኘው አጀንዳ የኑሮ ውድነት ሲሆን፣ ሁለቱም የሌበርና ሊብራል መሪዎች ትኩረታቸውን በኑሮ ውድነት ላይ አሳርፈዋል። ይህ በእንዲህ እንዳለም በምስራቃዊ ሜልበርን ኤስተን በሚደረገው የፌዴራል ምክር ቤት የማሟያ ምርጫ የሌበር እጩ ሆነው የቀረቡት ከጠቅላይ ሚኒስትር አንቶኒ አልቤኔዚ ጋር ነፃ የቴፍ ኮሌጅ ትምህርት ለመስጠት ቃል በመግባት የምርጫ ዘመቻ አካሂደዋል። በምርጫ ዘመቻው ላይ የተገኙት የክህሎቶችና ሥልጠና ሚኒስትር ብሬንደን ኦክነር ነፃ የቴፍ ኮሌጅ ትምህርት ተከስቶ ላለው የባለሙያዎች እጥረት የመፍትሔ አካል ነው ሲሉም ተናግረዋል። አክለውም ከሜሪ ጋር እንደተናገርኩት ወላጆችና ተማሪዎች ያሉበትን የወጪ ያለባቸውን የወጪ ጫናዎች ሙሉ በሙሉ የተረዱ ናቸው። ለዚህም ነው ነፃ የትምህርት ዕድሎችን የምንቸረው። ክህሎት ያላቸውን ሠራተኞች ለሚሻ ምጣኔ ሀብት እንዲያ ያሉ ባለሙያዎችን ማቅረብ እንደምንችልም የተረዱ ናቸው ብለዋል። በመላ አውስትሬልያ የመጠለያ አልባዎች ቁጥር መነር በእጅጉ አሳሳቢ እየሆነ ተገኝቷል። ለስጋቱ መንስኤ የሆነውም የአውስትሬልያ ማዕከላዊ ባንክ የኪራይ ቤቶች ዋጋ እንደሚንርና ለዓመታትም የቤት ኪራዮችን ለማግኘት በእጅጉ አዋኪ እንደሚሆን መተንበዩን ተከትሎ ነው። የአውስትሬልያ ቤት አልባዎች ዋና ሥራ አስፈጻሚ ኬት ከልቨን በርካታ አውስትራሊያውያን በቤት እጦት በመቸገሩ እንደሚቀጥሉ አመላክተዋል። የዩናይትድ ስቴትስ መከላከያ ከኢራን ጋር ቁርኝት ያላቸው ቡድናት በፈጸሙት የድሮን ጥቃት ሳቢያ የአንድ አሜሪካዊ ተቋራጭ ሕይወት በማለፉና አምስት ወታደሮቿንም ጨምሮ ለመቁሰል አደጋ በመዳረጋቸው ሶሪያ ውስጥ በተለያዩ ስፍራዎች የአየር ጥቃት መፈጸሟን ፔንታጎን አስታውቋል። ጥቃቱ የተሰነዘረው ሐሙስ ዕለት የኅብረ ብሔር ጦሩ ሰፍሮ ባለበት በሰሜናዊ ምሥራቅ ሶሪያ ሐሳካ መሆኑን አክሎ አመልክቷል። ጥቃቱን ያደረሰው ድሮን ኢራን ሠራሽ እንደሆነና ይህም በዋሽንግተንና ቴህራን ተከስቶ ያለውን ውጥረት የሚያባብስ መሆኑን የዩናይትድ ስቴትስ የመረጃ አካላት አሳስበዋል። የዩናይትድ ስቴትስ መካከለኛው ምስራቅ ጦር አዛዥ ጄኔራል ኤሪክ ኮሪል እንዳስታወቁት በኢራን የሚታገዙት ቡድኖች ከ2021 አንስቶ ለ78 ጊዜያት በዩናይትድ ስቴትስ ጦር ላይ ጥቃት ፈጽመዋል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ አውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ አውስትራሊያ ዶላር 67 የአሜሪካ ሳንቲም ይሸረፋል። አንድ አውስትራሊያ ዶላር 35 ኢትዮጵያ ብር ከ93 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን ፐርስ ብራ ይሆናል። ዝቅተኛ 17 ከፍተኛ 29። አላይድ በአብዛኛው ፀሐማ ይሆናል። ዝቅተኛ 13 ከፍተኛ 25። ሜልበርን ደመናማ ይሆናል። ዝቅተኛ 14 ከፍተኛ 21። ሆባርት ደመናማ ይሆናል። ዝቅተኛ 12 ከፍተኛ 22። ካምብራ ብራ ይሆናል። ዝቅተኛ 12 ከፍተኛ 22። ሲድኒ ያካፋል። ዝቅተኛ 19 ከፍተኛ 24። ብሪስበን ብራ ይሆናል። ዝቅተኛ 21 ከፍተኛ 31። ዳርዊን ብራ ይሆናል። ዝቅተኛ 25 ከፍተኛ 34። አዲስ አበባ ደመናማ ይሆናል። ዝቅተኛ 10 ከፍተኛ 23። ዜናውን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትራሊያ ውስጥ በአራት ቀናት ሥራ የአምስት ቀናት ክፍያ ሙከራ ተጀመረ። የኒው ሳውዝ ዌልስ ሌበርና ሊበራል ፓርቲዎች ነገ ለሚካሄደው የክፍለ ሀገር ምርጫ በዋዜማው ብርቱ የምረጡኝ ዘመቻ ሲያካሂዱ ዋሉ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።